በሚያስፈራም ግን በማራኪ ቃላት በተቀመረ ዛቻ ፉከራ፣ ለወትሮው ፒዮንግዮንጎች ነበሩ የተካኑት። አሁን ዋሽንግተኖች ሳይበልጧቸው አልቀሩም። ዕድሜ ለትራምፕ ዶላር ከመቁጠር መደመር፣ መቀነስ በአንዴ የዓለምን ከፍተኛ የኒኩሌር ቦምብ ክምር ወደታጠቀው ጦር ጠቅላይ አዛዥነት የተቀየሩት ዶናልድ ትራምፕ የጦር አውዱንም እንደ ቴሌቪዥኑ ትርኢት አልያም እንደ ንግዱ ቀንስ ጨምር ሊፈነጩበት ሳይዳዳቸው አልቀረም። እርግጥ ነው ትራምፕ አልጀመሩትም። በመጀመሪያው የዓለም ጦርነት እንደ ወታደር የተዋጉ ወታደሮችን ያሰለጠኑ፣ ሁለተኛውን የዓለም ጦርነት እንደ ምክትልም እንደ ፕሬዚደንትም የመሩት ሀሪ ኤስ ትሩማን በተመሳሳይ ቃላት ጃፓኖችን አስጠንቅቀው ነበረ። ዓለም አይቶት የማያውቀው የጥፋት ዝናብ ይወርድባችኋል ብለው ዛቱ፣ አደረጉትም። ነሐሴ 6ና 9 1945 እንደ ጎርጎሪያኑ አቆጣጠር ዘንድሮም የዓለም የሚባል ጦርነት የለም ያለው በአሜሪካ አውቶሚክ ቦምቦች ያለቁ ጃፓኖችን 72ኛ ዓመት መዘከር ነው። የ71 ዓመቱ ፕሬዚደንት የ72 ዓመት በፊቱን ታሪክ ደገሙት። ሰሜን ኮሪያ በዩናይትድ ስቴትስ ላይ መዛቷን ማቆም አለባት። ዓለም ከዚህ ቀደም አይቶት የማያውቀው እሳትና እቶን ይወርድባቸዋል። ሰሜን ኮሪያ ትንሽ ሀገር ናት። ከብዙ ዓለም የተነጠለች ዝግ፣ በማዕቀብ የደከመች፣ በሀብታም ጠላቶቿ የተከበበች ደሃ ናት። ግን ግሪናዳ፣ ኢራቅ ወይም ሊቢያንም አይደለችም። የድሮዋ ጃፓንም አይደለችም። እሷም ጋ ገመገም ዞሮ የሚያነድ ተምዘግዝጎ የሚያነፍር እቶን አለ። ፕሮፓጋንዳው ደግሞ ሞልቶ ይፈሳል። 이미 천명한 바와 같이 우리 조선인민군 전략군은 ከዚህ በፊት የተገለጠው የኮሪያ ሕዝባዊ ስልታዊ ጦር ጓምን በአንድ ጊዜ በተለያዩ አቅጣጫዎች ለመምታት የሚያስችለውን ስልት እየከለሰ ነው። የጠላትን ጦር የማጥቃት አቅም በመስበር ለዩናይትድ ስቴትስ ጥብቅ ማስጠንቀቂያ ለመስጠት ጓም የሚገኘውን ዋና ዋና የጦር ሰፈር በአራት ህዋሶንግ 12 የመካከለኛ ርቀት ተምዘግዛጊ ሚሳይል ለመምታት ታቅዷል። ጉአም የዩናይትድ ስቴትስ የአየርና የባህር ጦር ሰፈር የሚገኝባት ሰላማዊ ውቅያኖስ ላይ የምትገኝ ደሴት ናት። ከሰሜን ኮሪያ 3 ሺህ ኪሎ ሜትር ያክል ትርቃለች። ሰሜን ኮሪያ ደቡብ ኮሪያን፣ ጃፓንን ወይም ዩናይትድ ስቴትስን ለመምታት ስትዝት ያሆኑ የመጀመሪያዋ አይደለም። የመጀመሪያዋ የሆነው የአሜሪካ የጦር ሰፈርን ይመታል የተባለው ሚሳኤል በጃፓን ባህርና ከተሞች አናት ላይ እያፏጨ ጓምን እንደሚያረባይ በዝርዝር ማስታወቋ ነው። ስልቱን ገቢር ለማድረግ የዋና መሪው ትዕዛዝ ብቻ የሚጠበቅ መሆኑን መናገሯ ነው። ጃፓንና ደቡብ ኮሪያ የሚፈሩት እንዳይደርስ እየተማጸኑ ነው። ቻይኖች፣ ሌሎቹ የእስያ ሀገራትና ምዕራብ አውሮፓዎች ዛቻ ፉከራ፣ የጦር ነጋሪት ጉሰማው በዲፕሎማሲ እንዲቀየር እየመከሩ ነው። የጀርመኑ ውጭ ጉዳይ ሚኒስትር ዚግማር ጋብርኤል ግን የአሜሪካውን መሪ ታላቅ ስህተት ከመጠቆም አልቦዘኑ። Ich glaube, jeder in Deutschland und Europa ist in großer Sorge über das እንደሚመስለኝ ጀርመንም ሆነ መላው አውሮፓዊ የሰሜን ኮሪያ የኑክሌር መርሃ ግብር ያሰጋዋል። ትናንት ከአሜሪካዊው ፕሬዚዳንት የሰማነው በእርግጥ አስደንጋጭ ነው። በዴሞክራሲያዊ መንገድ የተመረጡ አሜሪካዊ ፕሬዝደንት ከዚህ ቀደም ከሰሜን ኮሪያ በምንሰማው አይነት ተመሳሳይ መልስ መስጠታቸው፣ እንዲህ አይነት ዛቻ ቃላትና ለጥቃት የተዘጋጀ የሚያስመስል ቋንቋ መጠቀማቸው እኔን ራሴን በጣም አሳስቦኛል። ም ኖርድኮሪያንሽን ትራምፕ ከሀገራቸውም ከውጭም የሚሰነዘርባቸውን ትችት ተቃውሞና ምክር ዝክር ያደመጡ አይመስሉም። እንዲያውም የሰሜን ኮሪያ ጽፋ ከተሰማ በኋላ ትናንት የዩናይትድ ስቴትስ የኒኩለር ቦምቦች ከመቼውም ጊዜ በላይ ለጥቃት ዝግጁ ናቸው ብለው ዛቸውን ደገሙት።